የአውሮፓ ሕብረት ምክር ቤት በተቃዋሚ የፖለቲካ ፓርቲ መሪው በዶክተር መረራ ጉዲና ላይ የቀረቡ ክሶችም ውድቅ እንዲደረጉ ጠይቋል። ጥሪው ግን ከኢትዮጵያ መንግስት በኩል ቀና ምላሽ አላገኘም። ለገዡ ፓርቲ ቅርበት ያለው ራዲዮ እንደዘገበው የኢትዮጵያ ውጭ ጉዳይ ሚኒስቴር የአውሮፓ ፓርላማን ጥሪ ህገ መንግስታዊ ስርዓቱን ለማሳነስ ከመሞከር የዘለለ ፋይዳ የለውም ብሏል። በጉዳዩ ላይ አስተያየት የሰጡ ኢትዮጵያውያን በበኩላቸው የአውሮፓ ምክር ቤት ጥሪ የሚፈይደው አንዳች ነገር የለም ባይ ናቸው። የኢትዮጵያ ውጭ ጉዳይ ሚኒስቴር ምላሽም ውኃ ያነሳም ይላሉ። የፍሎሪዳው ነዋሪ አብደላ የኢትዮጵያ ህዝብ ከአውሮፓና አሜሪካ መንግስታት ድጋፍ መጠበቅ የለበትም ባይ ናቸው። አቶ አብደላ ከአፍ ያላለፈው የአውሮፓውያኑ ማሳሰቢያ ዋጋ የለውም ሲሉ ይተቻሉ። የአውሮፓ መንግስታት ከዚህ በፊት በተደጋጋሚ እንደዚህ አይነት አስተያየት ሰንዝሮ ነበር። እንዲለቀቁም ጠይቆ ነበር። እንደገና ዶክተር መረራ ጉዲና ለምን እንደታሰሩ ሁሉ እንዲገለጽላቸው ብዙ ጥያቄ አቅርቦ ነበር ከዚህ በፊት። አሁንም ጠየቁ እና የነሱ ብዙውን ጊዜ ከቃል የሚያልፍ ነገር አይደለም። ሁልጊዜ እንደዚህ ይላሉ፣ ግን ከቃል አልፊ ምንም አንድ የሆነ ተጨባጭ የሆነ እርምጃ አይወስዱም። እውነት የአውሮፓ ህብረት የዜጎችን ዴሞክራሲያዊና ሰብአዊ መብት እንዲከበሩ የሚሹ ቢሆን ከኢትዮጵያ መንግስት ጋር በግልጽ በመነጋገርና አቋም በመውሰድ በሳምንታት እድሜ ማስፈታት ይችሉ ነበር የሚሉት አማን ቢን ያሲር ከመግለጫነት ያለፈ ጠብ የሚል ነገር የለውም ብለዋል። አቶ አማን ህብረቱ እርምጃ የሚወስድባቸውና የማይወስድባቸው መንግስታቶች ከህብረቱ ጥቅም አንጻር እንጂ ዜጎቻቸውን ስለሚጨቁን በሚል አይደለም ሲሉም ተችተዋል። ዶክተር መረራ ጉዲናን ለእስር የዳረጋቸው የአስቸኳይ ጊዜ አዋጅ ያስፈለገው በመንግስት ጥፋት ነው የሚሉት አስተያየት ሰጪ ደግሞ የተቃዋሚ ፖለቲካ መሪው ጥፋት የለባቸውም ባይ ናቸው። የመንግስትን ምላሽ የእቃቃ ጨዋታ ያሉም ኢትዮጵያዊ አስተያየታቸውን ለዶይቼ ቬለ ሰጥተዋል። እሳቸው ከማንኛውም ፖለቲካ ፓርቲ ጋር መረጃ የመለዋወጥ የመደጋገፍ መሰል ነገሮችን ፖለቲካ የፖለቲካ ስርዓቱ በሚፈቅደው መልኩ ማንኛውም ግብዓትን የማግኘት መብት አላቸው። የኢትዮጵያ መንግስት በሬ ወለደ የሚል ምክንያት ይዞ እንጂ እሳቸው ያን ያክል ሕገ መንግስታዊ ስርአቱን የሚንድ ወይንም አደጋ ላይ የሚጥል ነገር ሰርተው አይደለም። የኢትዮጵያ የውጭ ጉዳይ ሚኒስትር የምናገሩት ነገር ከአውሮፓ ፓርላማ አባላት የመነጨውን ጥያቄ እንዲያርገው መመለሱ ያለ አንድ ጥያቄ ይቃይቃ መጫወት ነው እንጂ ሌላ አይደለም። ለምን ስንት ሀሳብ እየሰጠን ነው። ውጤቱን ግን መጨረሻ ላይ እናያለን በማለት ነው የምናስበው እንጂ ሌላ ትርጉም የለውም። ያው ቃቃ መጫወት ነው እንጂ ውሃ ቅዳ ውሃ መልስ ነው። ሌላ ትርጉም የለውም። የኢትዮጵያ አነጋገር ውድቅ ነው። የአውሮፓ ህብረት ምክር ቤት ትናንት ባጸደቀው ሌላ የውሳኔ ሀሳብ እንደ ጎርጎሮሳውያኑ አቆጣጠር ከታህሳስ 2015 ዓ ም እስከ ጥቅምት 2016 በኢትዮጵያ በተቀሰቀሰው ተቃውሞ የተፈጸመው ግድያና የጸጥታ ኃይሎች እርምጃ በገለልተኛ ወገን እንዲጣራ በድጋሚ ጥሪ አቅርቧል። ምክር ቤቱ ያጸደቀው የውሳኔ ሀሳብ የአውሮፓ ህብረት የውጭ ግንኙነት ኃላፊ ፌዴሪካ ሞጌሪኒ ግድያውን የሚያጣ ራ ገለልተኛ አጣሪ ቡድን እንዲቋቋም ግፊት እንዲያደርጉ ሀሳብ አቅርቧል። ጥረቱን በሚቀጥለው ወር በጄኔቫ በሚካሄደው የሰብአዊ መብቶች ጉባኤ እንዲጀምሩም ጠይቋል።